ቮይስ አፍ አሜሪካ በዋሽንግተን አካባቢ በየዓመቱ ሲሰባሰቡ አስራ አምስት ዓመታት የሆናቸው ክለብ ሀያ ሰባቶችን አዲሱ አበበ በኢትዮጵያውያን በአሜሪካ ያስተዋውቀናል። አሜሪካውያንና መጤው ማህበረሰብ የፈረንጆችን ገና እንዴት ነው የሚያከብረው በሚለው ዙሪያ ደግሞ ቅንብር ይኖረናል። እስከ ዝግጅታችን ፍጻሜ ይወስደናል አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ ኢትዮጵያውያን በአሜሪካ ክለብ 27 እንባላለን ከተሰባሰብን ከ15 ዓመታት በላይ አለን። በየአመቱ እንደምናደርገውም ዘንድሮም የክሪስማስ ዕለት እንሰባሰባለን። መሰባሰባችንንና አንድነታችን ለሌላው ኢትዮጵያዊ ልምድ ያካፍላል ብለን እናምናለን እና ብቅ ብላችሁ ብታዩ በማለት ስለጠሩን የዚህ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ወደ ተሰባሰቡበት ብቅ ብሎ ሲያበቃ የሚከተለውን ይዞ ተመልሷል።

ይህ ሙዚቃ በኢትዮጵያ ዜማ የተቃኘ ለመሆኑ ባልጠራጠርም ምንነቱን ወይም የትኛው ዜማ እንደሆነ ግን በውል መናገር አይቻልም ለማንኛውም በዚሁ ዜማ ወደ ክለብ ሀያ ሰባት ዋና ጸሐፊ ጠጋ ብዬ ስራዬን ጀመርኩ ማለበልስም አበባይሁ አሉላ ምንድን ነው ይሄ ክለብ ሀያ ሰባት የወንድማማቾች እድር ነው የወንድማማቾች እድር የወንድማማቾች ማለት ኢትዮጵያውያን ለማለት ነው እንጂ ሁሉም ሀያ ሰባቱም ወንድማማቾች አይደላችሁም አይደለንም መነሻው ኢትዮጵያዊነት ብዙዎቻችንም የምንታወቀው በኢትዮጵያዊነት ነው ከዛ ውጭ ሁሉም አይነት ስብስብን ያለው በ1996 ዓ.ም እዚህ አሜሪካን ሀገር እንደማስታወሰው ከሆነ የእጅ ስልክ አልነበርም። በዚህ ምክንያት ያለው ምርጫ ሲቪ ሬዲዮ ነበረ። በመኪና ረዥም አንቴና ተደርጎ በአስራ አምስት ማይል ርቀት ነው የምንገናኘው። እኛ የነበርንበት ቻናል ሀያ ሰባት ነው። ያ ሀያ ሰባት የሚለው ቻናል ቁጥር ሀያ ሰባት ላይ በዛ ሲቪ ሬድዮ ዋሽንግተን ዲሲ አካባቢ ሜትሮፖሊታን የምንጠቀመው እኛ ነበር። ቻናሉ ሀያ ሰባት ነው ራሱ ቁጥሩ። በኋላ ይሄን ቻናል ሀያ ሰባት ወይም ክለብ ሀያ ሰባት የሚባለውን ስም ሰይመን አንድ የመረዳጃ ማህበር አቋቁመናል። ወደ ሀያ ስድስት አባሎች አለን። የመረዳጃ ማህበሩን ደግሞ አስራ ዘጠኝ ዘጠና ስምንት አሜሪካ በአውሮፓ አቆጣጠር ጀመር። ጓደኛሞች ተሰባስበን ትላንት ምናምን ነበር፣ ዛሬም አለን በአጋጣሚ ስንጀምር እንዲ በአብዛኛው ዘጠና በመቶ ማለት ይችላለሁ፣ ከጥቂቶች በስተቀር ላጤዎች ነን። ጠቅላላ ዛሬ እንግዲህ ብዙ ልጆች ኮሌጅ የደረሱ አሉ፣ አንዳንዶች ፒኤችዲያቸውን ዶክትሬት ዲግሪ የሰሩ አሉ። ልጆቻቸው ቦታ ማስያዝ ጥሩ ቦታ ለማስተማር እኛ ብንደክምም ብንሰራም እነዚህን ከኋላ የሚመጡት ልጆች የአገር ተጠቃሚ የአገር ጠቃሚ እውቀትና ሙያ ኖሯቸው አገራቸውን ሊያገልግሉ የሚችሉ ልጆችን እንዲወጡ ሁሉም በመንግስት እገዛ ሳይሆን በራሱ የሚጥር የሚሰራ በጣም ታታሪ በከተማ ውስጥ አላይድ የሚል የትራንስፖርት ቢዝነስ በአንድ በኩል አቋቁመን፣ ይህ አላይድ በዋሽንግተን ዲሲ ሜትሮፖሊታን ኤሪያ በጓደኛሞች ህብረት የተፈጠረ ከምፓኒ ነው። በዛ እንግዲህ ቤተሰብ እናስተዳድራለን። መታደሪያችን ነው፣ መኖሪያችን ነው። በሀገራችን ጉዳይ ላይ አስፈላጊ ሆኖች ሁሉ እንሳተፍ ነበር እና ስሙ ከዛ መነሻ ነው የመጣው። ለማልፈልግ ነ በየስንት ጊዜው ትሰባሰባላችሁ? በየስድስት ወር ስብሰባ አለ። ከስድስት ወር ስብሰባ በስተቀረ በአመት እንደዚህ አሁን በዛሬው እለት ለገና ነው የምትሰባሰቡ እንግዲህ። ይሄኛው ደግሞ የክርስማስ ፓርቲ እና ሌሎች በዓሎች እንደዚሁ በጋራ ነው የምናከብረው። ይሄን ክርስማስ ፓርቲ ስናከብር አስራ ስድስተኛ ዓመታችን ነው። በአጋጣሚያና ሀያ ስድስት ና ሰላሳ ብቻ የነበር ዛሬ ወደ ሀምሳ ስልሳ አካባቢ ሰባ አካባቢ ደርሰናል። ለምን የፈረንጁን ገና መረጣችሁ? ኢትዮጵያዊነትን ያሰባሰበን ቅድምና ብዙ ጊዜ አሁን የእኛን ኑሮ ያለንበት እንትን ነው። ልጆቹ የሚኖሩት በዚህ ሲስተም ውስጥ ያሉት ትምህርት ቤት ይህን በዓል ነው የሚያከብሩት። የበለጠ አውቀውትም ከሌላ ጋር ኢንትራክት አድርጎ የሚያከብሩት በዓል የክርስትማስ ፓርቲ ይህን ነው። የገናውንም በዓል የቤታችን እናከብራለን። ይህንን ግን በጋራ ያው በምኖርበት ሀገር ሁኔታ ውስጥ ሆነ ነው የምናከብረው። አጋጣሚ እኛ ገና ያው አንዳንዴ በስራ ቀን ይውላል። በዚህ ምክንያት ተሰባስበን ይህን ማድረግ ያስቸግራል። ይህኛው ግን ያው ኦፊሻል ለሁሉም በዓል ስለሆነ አጋጣሚ እንጠቀማለን። በዛ መሰረት ነው። አዋጭ አላችሁ? በየወሩ አባላት የሚያዋጡታል እንዴት ነው? ገንዘብ አቅማችሁ ሁለት ነገር ነው። መጀመሪያ ላይ እድሩ አለ። በአራት ወር አንድ ጊዜ ወደ መቶ ሀምሳ ብር አካባቢ የሚዋጣ መዋጮ አለ። የክርስቶስ ፓርቲ፣ ሌሎች ውጪዎች እዛ ውስጥ ይጠቃለላሉ። እሱም ብቻ አይደለም። ለምሳሌ እድሩ አባል በሚያልፍበት ጊዜ ቤተሰቡን አንጠልም። ልጆች አሉ፣ ቤተሰብ አለ። እነዚህን ተንከባብከን ደግሞ እንይዛለን። በቀጣይነት ደግሞ የእድሩ አባል ሆና ባለቤት ካለች አብራ እንድቀጥ እናደርጋለን። የቃል አቅማ አቅም የደረሱ ልጆችን በዚህ ውስጥ አባል ሆን እንቀጡ እናደርግና ሚያገኙትን አገልግሎት የሕመም የሚሆን የሞት፣ ሌሎች መስተንግዶች ሁሉ ይህን ሰርቪስ ቀጥለን ለቀጣዩ ቤተሰብ እንሰጣለን። ምክንያቱም ቀጣዩ ቤተሰብ አደጋ ላይ እንዳይሆን ሜዳ ላይ ወርቆ መንግስት ትገኛ እንዳይሆን በህብረት ነው ይህን የምናከናወኑና እንሰራ የክለብ ሀያ ሰባት ዋና ጸሐፊን አቶ አበባ እየሆነ አመሰግናለሁ። ወደ ሌላው እንዲያውም መስራች ወደ ተባለው አባል ልውሰዳችሁ። አቤል ሳል ይባል አለፉኝ መረዳጃ እና የመጠቃቀሚያ ብለን ክለብ ከሀያ ሰባት ብለን ያልነው ከሀያ ሰባት ነበር። ከዛ ወዲያ ተስፋፋል። የመጀመሪያውን ባልሳሳት የራቡ ጊዜ ለኢትዮጵያ ድርቅ ገንዘብ ካበረከቱ ትልቅ ድርጅት የኛ ብቻ ነበረ። ከዛ ወዲያ እኛ ውስጥ በራሳችን ኮሚኒቲያችን በተጠየቅንበት ቦታ ሁሉ ከኢትዮጵያ ኮሚኒቲ ጀምሮ ለመርዳት ሞክረናል። ወደፊት እንረዳለን ብለን ነው ያለን። ነው ዛሬ አሁን የገና ዕለት ነው ፓርቲ ያደረጋችሁት። በየስንት ጊዜ ነው የምትገናኙት? የራሳችን የሆነ ስብሰባ ቀየ ስድስት ወሮ አለ። ይሄ ክርስመስ ግብዣ ያው ፋሚሊን ጭምር ልጆች፣ እናት፣ ሚስት፣ ባህል በሙሉ የምንሰበሰብበት በአመት የምናከብርበት ነው። እንደዚሁም እያለፍን ሳምር ላይ ደግሞ የግንኙነት እንትን እናደርጋለን። ግን እኛ ቋሚ ስብሰባችን በአመት ሁለቴ ነው። ገናን እንደው ለልጆችም ኢትዮጵያዊነትን የማውረስ ባህል የማስተማርም ነገር ስላለ እድሉ ስላለ የኢትዮጵያ ገና ዕለት ለምን አልመረጣችሁም? ለምን የፈረንጁ መረጣችሁ? ጥሩ ጥያቄ ነው። ዋናው ነገር ይሄን የመረጥንበት የእኛ ገና በደንብ አይደምቅም። እዚህ የተወለዱትም ልጆች ምክንያቱም ቤተሰብ የሚያካበብ ስለሆነ ነው። በዚህ ጊዜ ያው ልጆችም ልጆችም ባለቤቶችም ምክንያቱም እድሩ ከሌላው እዚህ ካሉት አካባቢ እድር በጣም የተለየ ነው። እኛ መርጠን ነው የምናስገባው። ምን አይነት ሰው ነው የሚገባው? ማንም ሰው ይገባል። አሁን የክለብ ሀያ ሰባት አባል ልሆን ብን ምንድነው ማሟላት ያለብኝ መስፈርት? እኛ ጋር ዶክተሮች አሉ፣ ጠበቆች አሉ፣ ታክሲ የሚነዱ አሉ፣ ዴቨሎፐሮች አሉ። በጣም የተለያየ ሰው ነው ያለን ሲገባ ቮት እንዲደረግለት ነው። ቮት ለመደረግ ድምፅ የሚሰጠው ሰው የእሱን ሰው ማወቅ አለበት። ከእኛ ጋር አብሮ ይጓዛሉ፣ በችግር በደስታ በመጥፎ በጥሩ ጊዜ። ዋናው ነገር እኛ ጋር አሁን ውጭ ወጥቶ ማማት ማህበሩን አይቻልም። ከአማ ካገኘ ነው ለምን አማ አይገዛ ቤት ግን እዛ መብቱ አለው የዲሞክራሲ ራይት አለው። እዛው መጨቃጨቅ ነው እንጂ የሚችለው ወጥቶ ማማት አይቻልም። ሐሜታ አይፈቀድም። ምክንያቱም ሐሜታ የሚባል ነገር አይፈቀድለትም። እኛ እንደኛ ነገር ሰው ሲሞት ብቻ አይደለም። ለልጆቹ ባንክ ምን ከፍተኛን ከኮሌጅ ሲመረቁ ልጆች ለእያንዳንዳቸው ስጦታ እንሰጣቸዋለን ማበረታቻ እንዲሆን ብለን ነው። ሰው ሲታመም ከ15 ቀን በላይ ከተኛ በሳምንት የምንሰጠው ገንዘብ አለ። ለሁለት ወር በሁለት ወር ካልተሻለው ደግሞ እያዋጣን ከኪሳችን አርቲስት በሳምንት አምስት መቶ ብር ለመስጠት እናደርጋለን። የዛሬ አመት ለሚቀጥለው የገና በዓል በሰላም ያገናኘን። በርቱ። እሺ፣ አንተም አትቅርብን የሚመጣው አመት። እንግዲህ ሁሉንም በአድማጮች ስም አመሰግናለሁ። በድጋሜ ለእነሱም ለአድማጮችም መልካም ገና። ዛሬ ገና ነው ለኢትዮጵያና ለጥንታዊ የኦርቶዶክስና ኮፕቲክ ክርስትና ጊዜው ገና ቢሆንም ለገሚስ ዓለም ዛሬ የገና ዕለት ነው ለዛሬው ገና ታዲያ የአሜሪካና የሌሎችም ሀገሮች የጥበብ ሰዎች ለበዓል ለማድረስ ደፋ ቀና ሲሉ የሰነበቱባቸውን የፈጠራ ውጤቶቻቸውን ዝማሪዎቻቸውን አበርክተዋል በሌላ በኩል ደግሞ የብዙ የዓለም ሕዝቦች ሀገር በሆነችው አሜሪካ ገና እንደየ ገጽታው ይከበራል። ዮአን ኮርን ብሌት ከዋሽንግተን ዲሲ ማይክ ኦሱሊቫን ከሎስ አንጀለስ የቀላለሷቸው የገና ዘገባዎች አሉ። እነዚህንና ሌሎችንም አካቶ ሰሎሞን አባተ ለዛሬ የፈረንጆች ገና ምሽታችሁ ተከታዩን አሰናድቷል። መልካም ቆይታ። ገና ሽብርቅርቁ፣ ገና ብልጭልጩ፣ ገና ብርዳሙ፣ ገና ካብታሙ፣ በስጦታ የታጀበው፣ በዝማሬ የደመቀው ገና ወጉ ብዙ ነው። ለሂስፓኒኮች፣ ለላቲን አሜሪካ ሀገሮች ሰዎች የዘጠኝ ቀናት ክብረ በዓል ነው። ላስ ፖሳዳስ ይሉታል። ወላዲታ አምላክና ጮኛዋ ዮሴፍ ለነፍሰ ጡሪቱ ድንግል መገላገያ ስፍራ ሲያስሱ ከላይ እታች ይሉ የነበሩባቸው ትስዓቱ መዓልት። የላስ ፖሳዳስ የስፓኝ ስያሜ ትርጉሙ ማረፊያ ማደሪያ እንደማለት ነው። ይህ የበዓል ሳምንት በየዓመቱ ከታሕሳስ ሰባት እስከ ትናንት ምሽት ታሕሳስ ዐሥራ አምስት የሚዘልቅ ነው። እናም ድንግል በግርግም አማኑኤልን ተገላገለች። በቃሉ መሠረት መድኃኔዓለምን ኢየሱስ ተወለደ። ሎስ አንጀለስ ከተማ ውስጥ ኦልቬራ ጎዳና የከተማይቱ የሂስፓኒክ ዝርያ ሰዎች መጤውም ሆነ የቆየው ማዕከል ነው። አርቱሮ ናየራ ሚስቱ ሮዛሪዮና ሙሉ ቤተሰብ ወደዚህ ሰፈር ገብተው ሰፊውን የሂስፓኒክ ማኅበረሰብ ተቀላቅለዋል። በዚህ የማኅበረሰባችን ክብረ በዓል ላይ በመገኘታችን በጣም ደስተኞች ነን። ይህ በዓል ለእኛ ለላቲኖችና በተለይ ደግሞ ለካቶሊኮች የተለየ ክብር ነው። ማሪያ ቤሩሜን ከኩባ ስትመጣ ሕፃን ልጅ ሆና ነው። ላስፖሳዳስን ስታይ ግን የዘንድሮው የመጀመሪያ እንደሆነ ነው የምትናገረው። ስንት ዓመት ሙሉ ለመምጣት ስፈልግ ኖር ያለሁ፣ በዚህ ዓመት ግን ፌስቡክ ላይ አንድ ማስታወቂያ አየሁና እንዴት እዚህ መገኘት እንደምችል አወቅኩ። በፊሊፒኖ ማኅበረሰብ ውስጥም የበዓሉ ዝግጅት ሞቅ ብሏል። የሎስ አንጀለስ ፊሊፒኖ ቤተ ክርስቲያን የባለቤቷን ልደት በጸጋ ለመቀበል ሰሞኑን ሸብረብ ስትል ነው የከረመችው። ከቤተሰቤ ጋር ለማክበር እንዴት የከበረ ቀን ነው ትላለች። ከፊሊፒንስ በቅርብ ወደ አሜሪካ የመጣችው ሄለን ካል ፊሊፒንስ በዓለም እጅግ ያሸበረቀች በውኑ ገና ገና የምትል ገናም ሀገር ትመስለኛለች። ሰብአ ሰገል የተከተሏት ብሩህና አንጸባራቂ ኮከብ ፊሊፒንስ ውስጥና በሎስ አንጀለስም እጅግ የተወደደች የበዓል ምልክት ነች ብላለች። ኤሊኦቢሎ ከቀርከሃም ይሁን ከእንጨት በተሠራ መቃን ዓመቱን ሙሉ የከቧትና በቀለማ ቀለም ያሸበረቀ የላስቲክ ሽፋን ያለብሷታል። በሎስ አንጀለስ ታሪካዊዎቹ ፊሊፒንና የኮሪያ አብያተ ክርስቲያን በገና ብልጭልጭ እንዳሸበረቁ ነው። የግሪክ ኦርቶዶክስ ካቴድራሉ ካህን መምሬ ጆን ባካስም ለራሳቸው ገና እየተጠበቡ እየተጣደፉ ነው። እርሳቸው ኦርቶዶክስ ናቸው። የእርሳቸው ገና ዝግጅት እስከ ፊታችን ታኅሳስ 28 ይቀጥላል። በማግስቱ ገና ነውና ከፊታቸውም ደግሞ ጥምቀት አለላቸው። ገና የተለየ በዓል ነው፣ ገና መንፈሳዊ ነው እያሉ ለከበቧቸው ምዕመናን ይናገራሉ። ልክ ከእርሳቸውን እንደ ቀደመው እንደ መጥምቁ ዮሐንስ ቀድሞ መንግሥተ ሰማያት ቀርባለችና ሲል እንደ ነበረ በዚህ በራቀ ስፍራ ከሁለት ሺህ ዓመታት በፊት የሆነውን የክርስቶስን መወለድ እንደምናከብር ለእኛ ለኦርቶዶክሶች ዋነኛው ቁልፍ የክርስቶስ በየልቦናችን በየልባችን ገበታ የመወለዱ ምስጢር ነው። በኢትዮጵያ፣ በግሪክ፣ በሂስፓኒክና በፊሊፒኖ፣ በኮሪያና ሌላውም ክርስቲያን ማኅበረሰብና ሰፈሮች ውስጥ ገና ደምቆ ሲሰነብት፣ ደምቆ ሲከበር ከየባህሉም ከየጓዳው ይዞ የመጣውን አደባባይ ሲያወጣ እግረ መንገዱንም ለኅብረተሰቡ ጸጋን ለቤተሰብ ሙቀትና መተሳሰብን ላጡና ለራቁም አለኝታን ይዘራል። ዘ ሬድ ኖዝ ድሬንዴርም በዓለሙ ሞልቶአል። ተስፋን ፈንጠዝያን፣ ስጦታና ፍቅርን በዓለሙ ሁሉ ይዘራል። የኪነ ጥበቡ ዓለም ሰዎች ናቸው ይህንን የሚሉ ለዘንድሮው ገና ጊዜና ቀልባቸው ከፈቀደላቸው ጊዜ ጀምሮ Come on, bass. Rudolph the Red-Nosed Reindeer had a very shiny nose, and if you ever saw him, you would even say it glows. Come on, drums. All of the other reindeers used to laugh and call him name though they never let one Rudolph. And it came to say Rudolph, will you know so bright ክርስማስ ሜሪ ጄ ብላይጅ ለመጪው የገናና የአዲስ ዓመት በዓላት የገና በረከቷን ይዛ ብቅ ብላለች እ ሜሪ ክርስማስ የማርያምና የክርስቶስ በዓል ንግሥ ክብር ዐሥራ ሁለት የፖፕ አነቃቂ የሙዚቃ ወይም የዝማሬ ዘይን የተከተሉ የገና መዝሙሮችን የያዘ አልበሟ ነው። ይህ የምትሰሙት ጃዚ ይሉታል። ቀልብን ነጠቅ የሚያደርግ ቃና ጣል የተደረገበት ሩዶልፍ ዘ ሬድ ኖዝድ ሬንዲር። ሩዶልፍ ያጋዘኑ ስም ነው። ባለብዙ ቀንዱ አጋዘን። መቼም ክረምት ነውና ሩዶልፍ አፍንጫው ቀልቷል። ቆፈኑ ምንም ያቀላል። ሩዶልፍ የገና አባት ሳንታ ክላውዝ የገና ስጦታቸውን ሸክፈውና በጋሪያቸው ጭነው ይጋለቡታል። በዚህ አዲስ ስብስቧ ውስጥ የበዓል ስር ሰደድ ዘዬ ነው የሚሰማው። ሜሪ ጄ ግን እንዲያው ዝም ብላ አትቀባጥርም። የሙዚቃውን ቤት ለመምታት ያህል ብቻም አይደለም ለላላላላላላላላ የምትለው ደግሞም የምታርፍበት ወይም ቅላጼዋ የሚነሳበት ቤት የምትመታበት ወይም ዝም ብላም ለማንጎራጎር ብቻ አይደለም ለለለለለለላ የምትለው። እስኪ ከባርብራ ስትራይሳንድ ጋር የተጫወተችውን የጣምራጣ እመዜማ ያዳምጡ። ትንሿን ጥሩምባ ትራምፔቷን የሚጫወተው ክሪስ ቧቲ ነው። ምኞትህን ከኮከቧ ጋር ስታደርግ ዌን ዩ ዊሽ ፖኔ ስታር So ጆዌል የመጀመሪያው የዜማ መድብል አልበም የወጣው የዛሬ 14 ዓመት ነበር፣ በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም እስከ ዛሬ ታዲያ ከአንድ ሚሊዮን በላይ ቅጂ ተሽጧል። አሁን ታዲያ አዲስ አልበም ይዛ ተመልሳለች። ሌዲድ ስናው በረዶው ይውረድ ይላል መጠሪያው። በረዶ እንዲያው ይሄ ጥሬው በረዶ ሳይሆን ያ ቀላሉ የነተበው የበረዶ ብናኝ ለማለት ነው። ወርዶም አገሩን መሬቱን Oh, the weather outside is frightful, but the fire inside's delightful. And since we've no place to go, let it snow, let it snow, let it snow. It doesn't show signs of stopping, and I've bought. And gold for the ይህኛው አልበሟ የመጀመሪያውን ዐይነት መንፈስ ወዝና ቃና ያለው ነው። በዚህ በአዲሱ ስብስብ ውስጥ ሁለት አዳዲስ የተሠሩ ዘፈኖች፣ መዝሙሮች አሉበት። ሲልቨር ቤልስ የብር ቃጭሎችና፣ በበረዶ መንሸራተቻ መቅዘፍ ስሌይ ራይድ፣ አንድ ሁለቴ ድምፃቸውን የሚለዋወጡ ቃናዎች፣ ቪንስ ጊል በኤሌክትሪክ ጊታሩ የሚደባለቀው የሀገረሰብ ሮክ ዜ በዋይት ክሪስመስ ውስጥ ይሰማል። ነጩ ገና ይህቺ አነስተኛ ዝማሬ ጆኤል ከምትጠብቋት ጥቂት ከፍ ባለ ሁኔታ ስትገዝፍ ታገኟታላችሁ። ጆኒ ማቲስ ከእይታችንና ከጆሮአችን ሰወር ካለ ጥቂት ጊዜ ሰነባብቶ ነበር ከአዳዲስ ድርሰቶች ጋር ለማለት ነው ዘንድሮ ተመለሰ ሴንዲንግ ዩ ኤ ሊትል ክሪስማስ ከትንሽ የገና መልካም ምኞት መልእክት ጋር የሰባ ስምንት ዓመቱ አንጎራጓሪ በዚህ በአዲስ ሥራ ውስጥ በርከት ያሉ ልዩ እንግዶችን አካቷል ሱዛን ቦይል ቢሊጅ ግሎሪያ ስቴፈን። ሰንዲንግ ዩ ኤ ሊትል ክሪስትማስ ለጆኒ ማቲስ አዲስ ሪከርድ ሰብሮለታል። በቢልቦርዱ ሰንጠረዥ ላይ ሲሰፍር ሃምሳኛው የማቲስ ሥራ መሆኑ ነው። እዚህ ደረጃ ላይ የደረሱት እኮ ከዚህ ሁሉ የዓለም ዝማሬ ሌሎች አምስቱ ብቻ ናቸው። ኤልተን ጆን፣ ባርብራ ስትራይሰንድ፣ ኔል ዳያመንድ፣ ኤልቪስ ፕሪስሊ እና ማኒሎ። ታላቅ ስኬት ነው ለጆኒ ማቲስ። a photograph a blanket some mistletoe confetti snow an angel to put on a tree santa claus in crayon to make you smile today while you're so far away So I'm sending you a little Christmas wrapped up with love. A little peace, a little light to remind you of how I'm waiting for you, praying for you. I wanted you to see, so I'm sending you a little Christmas. Till you come home to me Some gingerbread, a candy cane A sake I made with your name I filled it with your favorite things A way to say I love you like kisses through the air, hoping you'll feel that I'm there. So I'm sending you a little Christmas wrapped up with love, a little peace, a little light to remind you of. you to see, I'm sending you a little Christmas till you come home, come into these arms of mine. I'm sending you a little Christmas wrapped up with love a little peace, a little light to remind you of how I'm waiting for you, praying for you. I wanted you to see I'm sending you a little Christmas till የኬሊ ክላርክሰን በቀይ እየተጠቀለለ ራፕት ኢን ሬድ አልበም ብሉ ክሪስማስ፣ ሰማያዊ ገናና ራን ራን ሩዶልፍ፣ ቸበለው ሩዶልፍ እንዲሁም ፕሊስ ካም ሆም ፎር ክሪስማስ፣ እባክህ ለገና እቤትና የሚሉትን ከመሳሰሉ ነባር የበዓል ቅላጺዎችና ቃናዎች ጋር የተቀላቀሉ የሙዚቃው አወራረዶችን አዝሏል። ኬሊ የሀገረ ሰብ ዝማሬ ኮከብ ከሆነው ሮኒዳን ጋር የተጫወተችው ፍቅሬ ውጭው ይበርዳል ቤቢ ኢትስ ኮልድ አውትሳይድ በድንቅነቱ ተነስቶላታል። ከዚያ የበለጠውና ከፍ ብሎ የተነሳው ድንቅ ጣዕመ ዜማ ግን ሳይለንት ናይት ጸጥ ያለው ሌሊት የኬሊ ራፕድ ኢን ሬድ አልበም የመጨረሻው ዝማሬ ወይም ትራክ ነው። በሳይለንት ናይት ውስጥ የኬሊ የባሏ እናት ሬባ ማኪንታየር እንዲሁም ትሪሻ ይርውድ ከኬሊ ጋር አብረው ይዘፍናሉ። ሳይለንት ናይት የሚያልቀውም በሌሊቱ ሰማይ እጅግ ደማቅ ከሆኑት ከከዋክብት አንዱን አብረው እየጠሩ ነው ካፔላ Sleep. メリークリスマス。